የመከላከያ የስደተኞች ጉዳይ የብሬግዚት ድርድርና የውጭ ግንኙነቶች ዋና ዋናዎቹ አጀንዳዎች የነበሩ ሲሆን የስፔን ካታሎኒያ ውዝግብ በግልና በቡድን መሪዎቹ አስተያየታቸውን ከመስጠታቸው በስተቀር የጉባኤው ዋና አጀንዳ እንዳልነበር ታውቋል። በውጭ ግንኙነት በኩል መሪዎቹ የመንግስታቱ ድርጅት የጸጥታው ምክር ቤት በሰሜን ኮሪያ ላይ ያሳለፋቸውን የማዕቀብ ውሳኔዎች ለመተግበር ያላቸውን ቁርጠኝነት አረጋግጠዋል። የኮሪያ ውዝግብና በአካባቢው ያለው የደህንነት ስጋት ሊወገድ የሚችለው በውይይትና ድርድር ብቻ መሆኑን በመግለጽም መሪዎቹ መልእክታቸውን አስተላልፈዋል። ከኢራን ጋር የተደረሰውን የኒውክለር ስምምነት በሚመለከት የውጭ ጉዳይ ሚኒስትሮቹ ያሳለፉትን ውሳኔ በመቀበል መሪዎቹ ስምምነቱን ለማክበርና ለመተርጎምም ተስማምተዋል። የህብረቱ መሪዎች ዛሬም የጋራ የስደተኞች ፖሊሲ ሀሳብ ላይ ከስምምነት መድረስ ባይችሉም ስደተኞች ወደ አውሮፓ እንዳይገቡ ለማድረግ የተቀየሱት ፕሮግራሞችና የቁጥጥር ስልቶች ውጤታማ መሆናቸውን ግን ሁሉም አምነውበታል። በጣሊያን መንግስት ጥረትና ከሜዲትራንያን ባህር ማዶ ካሉት ሀገሮች ጋር በተፈጠረው ትብብር የማዕከላዊውን የሜዲትራንያን ባህር አቋርጠው የሚገቡት ስደተኞች ቁጥር እንደቀነሰና ለበለጠ ውጤትም ጣሊያንን ለማገዝ እና ለስደተኞች መቆጣጠሪያ ፕሮግራም ማስፈጸሚያ የሚሆነውን ገንዘብ አባል አገሮች ለማዋጣት መስማማታቸውን ፕሬዚዳንት ቱስክ ገልጸዋል። መሪዎቹ የጣሊያን መንግስት ከሊቢያ ባለሥልጣኖች ጋር በመተባበር ለሚሰሩት ሥራ ድጋፋቸውን ለመስጠት ተስማምተዋል። በእርግጥ የሜዲትራንያን ባህር መስመር የመዝጋት እድል አለን። ለዚህም አባል አገሮች በተለይ የሰሜን አፍሪካዊውን መስመር ለመዝጋት አስፈላጊውን የገንዘብ ድጋፍ ለማድረግ ተስማምተዋል ብለዋል። በሌሎቹ በዳግም ሰፈራና ስደተኞቹን ከደቡብ አባል ሀገሮች ወደ ሌሎቹ ለማዛወር የተወሰኑ ውሳኔዎችን ተግባራዊነት በሚመለከት በአባል አገሮች መካከል ያሉት ልዩነቶች አሁንም እንዳሉ ናቸው። የደብሊንን የስደተኞች ውል ለማሻሻል የተያያዘው ፕሮግራምም ለሌላ ጊዜ የተላለፈ መሆኑ ተገልጿል። በህብረቱና በብሪታንያ መካከል እየተካሄደ ስላለው ድርድር ትናንት ጠቅላይ ሚኒስትር ቴሬዛ ሜይ ድርድሩ በቀና መንፈስ ይካሄድ ዘንድ መሪዎቹ የራሳቸውን በጎ አስተዋጽኦ እንዲያደርጉ ጥሪ አድርገው ነበር። ዛሬ ጠዋት በሰጡት መግለጫም ድርድሩ ውጤት እያስገኘ መሆኑን በመግለጽ ወደ ቀጣዩ የድርድር ምዕራፍ መሸጋገር እንደሚያስፈልግ አስታውቀዋል። በድርድሩ እስካሁን የተገኙትን ውጤቶች መቀበል ይኖርብናል። ሁለታችንም በብሪታንያ የሚኖሩት የአውሮፓ ሕብረት ዜጎችና በህብረቱ የሚኖሩት የብሪታንያ ዜጎች መብት መጠበቅና መከበር እንዳለበት እናምናለን። በብሪታንያ የሚኖሩ የህብረቱ ዜጎች ለብሪታንያ ትልቅ አስተዋጽኦ እያደረጉ ነው። ምንም ይሁን ምን ከቤተሰቦቻቸው ጋር ብሪታንያ ለመኖር መብታቸው የተጠበቀ መሆኑን ላረጋግጥ እወዳለሁ። የሰሜን አየርላንድን በሚመለከት የቤልፋስቱ የሰላም ስምምነት መከበር ዋናው ጉዳይ በመሆኑ ስምምነቱን የሚጻረር ምንም አይነት ድርጊት አይኖርም በማለት ወደ ሌሎቹ የድርድር ምዕራፎች መሸጋገር አስፈላጊ መሆኑን ጠቁመዋል። ይሁን እንጂ ወይዘሮ ብሪታንያ ለአውሮፓ ህብረት መክፈል የሚገባትን የገንዘብ መጠን ሳይጠቅሱ አልፈውታል። ህብረቱ ብሪታንያ ከህብረቱ ስትወጣ ቢያንስ ስልሳ ቢሊዮን ዩሮ የሚጠብቅ ሲሆን በብሪታንያ በኩል ግን 20 ቢሊዮን ዩሮ ብቻ ለመክፈል ሀሳብ እንደቀረበ ነው የሚነገረው። በመጨረሻም 27ቱ አባል አገሮች በግላቸው ዛሬ ባደረጉት ስብሰባ የድርድሩን ሂደት ገምግመው መመሪያ ማስተላለፋቸው ታውቋል። መሪዎቹ ድርድሩ የሚጠበቀውን ውጤት አላስገኘም ማለት ምንም አላስገኘም ማለት እንዳልሆነ በመረዳት ወደ ሌላው የድርድር ምዕራፍ አሁኑኑ መግባት ባይቻልም ወደዚያ የሚያመራ ዝግጅት እንዲደረግ መስማማታቸውን የስብሰባው መሪ ፕሬዚዳንት ቱስክ በሰጡት የማጠቃለያ መግለጫ አስታውቀዋል። ትናንት ጠቅላይ ሚኒስትር ሜይ ከሰጡት መግለጫና ዛሬ ከተደረገው ውይይት ስንነሳ የብሬክሲት ድርድር አጣቅም ውስጥ ገብቷል የሚለው ዘገባ የተጋነነ ሆኖ አግኝቼዋለሁ። ድርድሩ አጥጋቢ ውጤት አላስገኘም ማለት ምንም ውጤት አላስገኘም ማለት እንዳልሆነ በመግለጽም መሪዎቹ ከብሪታንያ ጋር ወደፊት ስለሚኖረው ግንኙነትና የሽግግር ሂደት ውይይት እንዲጀመርና ዝግጅትም እንዲደረግ የተስማሙ መሆኑን አስታውቀዋል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።